ኢትዮጵያውያን በአሜሪካ ከአካባቢያችን ቀደምት የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን አንዷ የሆነችው የዋሽንግተን ዲሲዋ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ባለፈው እሁድ 25ኛ የብር ኢዮቤልዩ በዓሏን አክብራለች። አዲሱ አበበ በዓሉን መነሻ በማድረግ ከምስረታዋ እስካሁን ያለውን ሂደት ለአካባቢው ማህበረሰብ ያበረከተችውን አገልግሎትና የወደፊት እቅዷን በኃላፊነት ላይ ከሚገኙ ከሶስት የቤተ ክርስቲያኒቱ አገልጋዮች ጋር ተወያይቶ ለዛሬው አሜሪካ ይቅርታ፣ ለዛሬው ኢትዮጵያውያን በአሜሪካ ፕሮግራሙ አሰናድቶታል። መስራቾቿ እነ መጋቤ ካህናት ካሌ ወንድ አፈረው የዛሬ 25 ዓመት ደብረ ሰላም ቅድስት ማርያም ብለው ያቋቋሟት ይህቺ ቤተ ክርስቲያን በኋላ ነው ሰፊ አገልግሎቷንና ቀዳማዊነቷን የተገነዘቡ ሁለት ብፁዓን ሊቃነ ጳጳሳት አቡነ ይስሐቅና አቡነ ዜና ማርቆስ በሕይወት በነበሩ ጊዜ ርዕሰ አድባራት ብለው የሰየሟት። ጠቅላላ ምእመናኗን በጸሎትና በቅዳሴ እያገለገለች እነሆ ለ25 ዓመታት ትጉዛ እዚህ ደርሳለች። ዋና አስተዳዳሪው ሊቀ ማእምራን ቀሲስ ዶክተር አማረ ካሳየ ደግሞ የቤተ ክርስቲያኒቱን የ25 ዓመት ጉዞ ከመንፈሳዊ አገልግሎቷ ከንብረት ማግኘት ኃይሏ ከአስተዳደራዊ እንቅስቃሴ እመርታዋና ከኢትዮጵያና ከኢትዮጵያውያን ጋር ካላት ቁርኝት አኳያ በአራት አባይት ክፍሎች ያስቀምጡታል። ኢትዮጵያውያን ከስልሳዎችና ከሰባዎች ዓመታት ጀምሮ ኦርቶዶክሳዊ አምልኮትን የሚፈጽሙበት አልነበራቸውም። በ1987 ዓመተ ምህረት በነ መጋቤ ካህሊ ወንዳፈረው ይቺ ቤተ ክርስቲያን በአንድ ካህንና በሁለት ዲያቆናት በጥቂት ሚመናን በኪራይ ቤት ተመሰረተች። ዛሬ ከሀያ በላይ ካህናት የምትገለገል ስብከተ ወንጌል አዘውትሮ የሚሰጥባት በሳምንት ከሶስት ሺህ የሚመናን በላይ የምታስተናግድ ከአስራ ስድስት ሰዓት በላይ ክፍት ሆና የምቱን የምክር አገልግሎት ሳይቋረጥ የሚሰጥባት ማንኛውም መንፈሳዊ አገልግሎት በዓለም ዙሪያ ተበትነው ላሉ የእምነቱ ተከታዮች ሁሉ ይተላለፋል። መንፈሳዊ አገልግሎቷ በጣም ብዙ ነው። ባጭሩ እንደው ይሄንን ይመስላል። በንብረት ረገድ ከምንም ወይም ከባዶ የተነሳቸው ይህች ቤተ ክርስቲያን ዛሬ በምእመናኖቿ እርዳታ በዋሽንግተን ዲሲ መሀል ከተማ የተንጣለለ ሰፊ ቦታ ባለቤት ለመሆን በቅታለች ያሉት ሊቀ ማእምራን ዶክተር አማረ የምታከራየው የራሷ ሕንፃ እንዳላት፣ በአቅራቢያዋ ያለውን የጋዝ ማደያ ለመግዛት እየተደራደረች መሆኗንና በዚሁ ስፍራም አዲስ ሕንፃ ለመገንባት ዕቅድ እንዳላት ገልጠዋል። በአስተዳደር በኩል በጎ ፈቃደኞች በትርፍ ጊዜ በየቤቶቻቸው ሲሰሩ ቆይተው በኋላ አንድ የሙሉ ጊዜ ካህን ይቀጠራል። ቆይቶም በሙሉ ጊዜና በትርፍ ጊዜ የሚሰሩ ሰዎች ተቀጥረው ከሌሎች 150 ያህል የነጻ አገልግሎት ሰጪዎች ጋር የአስተዳደር ሥራው በቀለጠፈ ሁኔታ እየተካሄደ መሆኑን ዶክተር አማረ አብራርተዋል። ኢትዮጵያ ውስጥ በኢኮኖሚው በማኅበራዊውና የአገርንና የሕዝብን ህልውና የተመለከተ እስከሆነ ድረስ በፖለቲካውም ቢሆን ሰፊ ተሳትፎ ማድረጓን ሊቀማምራን ያብራራሉ። የዩኒቨርሲቲ ተማሪዎች ተሰደው ወደ ቤተ ክርስቲያን በገቡ ጊዜ ተባረው ወደየ እስር ቤቱ ሲወሰዱ ያ ትክክል አለመሆኑን አባ ፈቃደ በቅዱስ እስጢፋኖስ ቤተ ክርስቲያን አውደ ምሕረት ላይ ሲገደሉ አባ መኢየሱስ በጎንደር በተደረገው ሁኔታ በተመለከተ እንደዚሁም የአሰብን ውድብ በተመለከተ የአስራ ዘጠኝ ዘጠና ሰባት አመተ ምህረት ምርጫንም በተመለከተ ይህንና ይህን የመሳሰለውን ሁሉ ከሌላው ጋራ በመተባበር ጥያቄዎችን በማቅረብ ግንባር ቀደም ሆና የተገኘች ቤተ ክርስቲያን ናት። በሁለት ሺህ አመተ ምህረት በሚሊዮን የሚቆጠሩ ሕዝብን በረሃብ በወደቀ ጊዜ የነፍስ አድን ስራ የተከናወነው በዚች ቤተ ክርስቲያን ነው። በጅማም በኢሉባብርም በአክራሪዎች በተፈጸመው ችግር ሁሉ ተቀዳሚ ሆና የደረሰች እች ቤተ ክርስቲያን ናት። የቤተ ክርስቲያኒቱ አገልጋይ ካህን ቀሲስ ዘላለም አንተነህ የ25ኛው የብር ኢዮቤልዩ በዓል አዘጋጅ ኮሚቴ ሰብሳቢ ናቸው። ኮሚቴው የተለያዩ መርሃ ግብሮች በማውጣት የበዓሉን አርማ በመምረጥና መሪ ቃሉንም በማዘጋጀት እንቅስቃሴውን የጀመረው ከስድስት ወራት በፊት መሆኑን የጠቀሱት ቀሲ ዘላለም አርማውንና መሪ ቃሉን እንዲህ ያብራራሉ። የበዓሉ አርማ ሙሉ መደቡ ውሃ ሰማያዊ ያለውና መስቀል ሕንጻ ቤተ ክርስቲያንን ለሀያ አምስት አመት የሚለው ቁጥር የኢትዮጵያን ባንዲራ የሚያሳይ አድርገን ሀሳቡን ካቀረብን በኋላ ወደ ተግባር የቀየሩልን በምንፈልገው መልክ የሰሩልን ታላቁ ሰው ፕሮፌሰር አቻምየለህ ደበላ ናቸው። የበዓሉ መሪ ቃል ከሰኔ መቤታችን አንገርጋሪ ላይ የተወሰደ ይህችን ቤት አስቀድሞ አብ መሰረታት፣ ወልድ ገነባት፣ መንፈስ ቅዱስ ፈጸማት በሚል መሪ ቃል እንዲጓዝ አድርገናል። ቀሲስ ዘላለም በመቀጠል የቤተ ክርስቲያኒቱ ድረገጽ ተሻሽሎ እንደ አውሮፓ አቆጣጠር ካለፈው ሐምሌ 15 ቀን ጀምሮ የተለያዩ ዝግጅቶቹን የተመለከቱ ፕሮግራሞች እንደ አውደ ርእይ፣ የቤተ ክርስቲያኒቱን አገልጋዮች ማስተዋወቅ፣ ልዩ ልዩ የስብከተ ወንጌል አገልግሎቶች፣ በጠዋፍ ማብራት ዝግጅት፣ የሙታን መታሰቢያ ጸሎት፣ የስፖርት ዝግጅቶች ወዘተረፈ ሲተላለፉ መቆየታቸውን ገልጠው የቤተ ክርስቲያኒቱን የ25 ዓመት ጉዞ ለመተረክና ለማመልከት ስለ ቀረቡ ሕትመቶችም ይናገራሉ። የቤተ ክርስቲያኗን የ25 ዓመታት ጉዞ የሚተረክ የአንድ ሰዓት ተኩል ዘጋቢ ፊልም፣ የመዝሙር አልበም፣ ልዩ መጽሔት፣ የዘመን መቁጠሪያ ሴኔጅራ ኦፍያ ባያ ክቤቶ ሲከር የመሳሰሉትን በማሳሰብ እና እነዚሁኑ ለሽያጭ በማቅረብ የተሳኩ ስራዎችን አከናውኗል። የዚህ ፕሮግራም የመጨረሻ ግብና ዓላማ የነበረውንም ቀሲ ዘላለም እንዲህ ይገልጹታል። መስከረም ሀያ አንድ ቀን የንግስ በዓል በሚከበርበት ጊዜ አዲሱን ህንጻ ቤተ ክርስቲያን ለመስራት የመጀመሪያው ክፍል ፌዝ ዋን መሰረት መጣያ ቀን ትልቅ ትኩረት የሰጠነው ነበር። ታቅደው ነገር ግን ያልተፈጸሙ ጉዳዮች እንደነበሩም ቀሲት ዘላለም አልሸሸጉም። መንፈሳዊ ጉዞን በሚመለከት ልዩ ዝግጅት ነበረን። ሁለተኛው የበዓሉ ዝግጅትና የመሰረት መጠያ ቀናችን ነበረ። እነዚህ አልተከናወኑም። ለምን? ተጠሪነቱ ለአባላት ምእመናን የሆነው የባለ አደራዎች ቦርድ ዋና ጸሐፊ ወይዘሮ ወሰን የለሽ ደበላ በዕለቱ አንድ ልዩ መግለጫ አንብበው ነበር። ላለፉት ስድስትና ሰባት ወራት የመሰረት መጣሉ ፕሮግራም ባን አባቶች በተገኙበት ሊካሄድ እንደሚችል ስናውጀው የቆየን ነገር ስለነበረ በተፈጠረው ችግር ምክንያት ሊሳካ ባለመቻሉ አንዳንድ ነገሮች ከዚህ አካባቢ የደረሳቸው ነገር ስለነበር በዓሉም በደረሰበት ሰዓት ላይ ስለነበር የነበረ ሁኔታው በዛ ምክንያት ሊመጡ አልቻሉም ህዝቡ ያው ሲጠብቀው የነበረ ነገር ስለነበረ ማስፈልግ ጥርጣሬ ውስጥና መረበሽ ውስጥ እንዳይገባ የሚገልጽ መግለጫ ነው ለመስጠት የሞከር ነው። ወደፊት ሁኔታው በሚፈቅድበት ሰዓት የችግሩን ዝርዝር ሁኔታ ህዝቡም ለሚመለከተውም ሁሉ እናቀርባለን። አሁን ግን ባለ ሁኔታ በዚህ መልክ ነው የጨረስ ነው። ርሳ አድባራት ደብረ ሰላም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ ብዙዎቹ የአካባቢያችን አብያተ ክርስቲያናት ችግሮች እንዳሏት መካድ አይቻልም። ይሄ ደግሞ በሌሎቹም ዘንድ ያለ ነው። የዛሬ ዝግጅታችን ግን በዚች ቤተ ክርስቲያን ላይ ያተኮርነው በበዓሉ ላይ ብቻ በመሆኑ ወደ ሌሎች ዝርዝር ጉዳዮች አልገባንም ለማለት ነው። ለዛሬው እንግዶችን የቤተ ክርስቲያኒቱን ዋና አስተዳዳሪ ሊቀማምራን ቀሲስ ዶክተር አማረ ካሳየን፣ የ25ኛው ዓመት አዘጋጅ ኮሚቴ ሰብሳቢ ቀሲስ ዘላለም አንተነህንና የባለ አደራዎች ቦርድ ዋና ጸሐፊን ወይዘሮ ወሰነለሽ ደበላን እያመሰገንኩ በዚህ ውሰናበታለሁ።